ሰሞኑን ትንሽ ጋብ ያለ ይመስል የነበረው የኦሮሚያ አካባቢ ተቃውሞና ግጭት አሁን ደግሞ እንደገና እንደ አዲስ አገርሽቷል ነው የሚባለው። ምንድን ነው እስቲ እና የት አካባቢ ነው ግጭቱ ጠንከር ብሎ የሚታየው? ሲጀመር አገርሽቷል የሚል ነገር የለም እኮ። ድሮውንም አልቆመም በግድ ህዝቡን ሰብስበው መልካም አስተዳደር እንሰብካለን የእሱ ጥፋት ነው ይሄን ያመጣው ሲሉ ከረሙ እንጂ አሰጅ ቆመ የሚባል ነገር የለም። እንደ አንድ ቀን ሁለት ቀን ጋብ ስለሚል እንጂ አሁን በኦሮሚያ ብቻ የምትለው አይደለም፣ አክሮስ ዘቦርድ እየሄደ ነው። በተለይ ደግሞ ሰሞኑን በምዕራብ አርሲ፣ ግራዋ፣ ሐረርጌ፣ ምስራቅ ሐረርጌ፣ አርጆ አሊቦ የሚባሉ አካባቢዎች፣ አምቦ ደግሞ ዛሬ ጦርነት ላይ ነው። በሚደርሱ መረጃዎች ጉደንም አካባቢ የቀጠለ ነው። ምዕራብ አርሲ ዶዶላ፣ ሻላ፣ ሻሸመኔ፣ መልቱ የሚባሉ ቦታዎች ገደብ፣ አሳሳ፣ አርሲ ነጌሌ እና እነዚህ ሁሉ ችግር ውስጥ ነው ያሉትና ሁኔታው እንዲሁ በሀይል በመሳሪያ ደፍጥጦ የሚተውም አይደለም ትክክለኛ አእምሮ ያለው ሰው ለሀገር የሚያስብ ሰው ቆም ብሎ በሀገር ሽማግሌዎች ህዝቡ በሚቀበላቸው የጎሳ መሪዎች እና የተቃዋሚ ፓርቲ መሪዎች፣ ባለድርሻ አካላት በአጠቃላይ እንደው በአንድ ቃል ለመናገር በተገኙበት አብሮ ለማረጋጋት መሞከር ነው እንጂ ሄሊኮፕተር እና ጄት የሚፈታው ጉዳይ አይደለም። አንዳንዶቹ እንደሚፎክሩት የመንግስት ባለስልጣኖች ህዝብን በመፍጀት የሚመጣ ነገር የለም። ነገር ግን ህዝብን ቀርቦ በማናገር ተኩሶ የገደሉትን ለፍርድ በማቅረብ ይሄን ያስፈጸሙትን አካላት ወደ ህግ ፊት በማቅረብ ልጆቻቸው ለሞቱባቸው፣ ዘመዶቻቸው ለተሰዉባቸው ሰዎች ካሳ በመክፈል ይህን ይህን ሁሉ አስመልክተን መግለጫ ቀደም ሲል በሰጠን መሰረት ሊከናወን የሚችል ነው እንጂ እንዲሁ በፉከራ የሚሰራ አይመስለኝም። ከሁሉም በጣም አሳዛኝ ድርጊት ደግሞ የተፈጠረው ሻሸመኔ ላይ በሰርገኛ ላይ ተኩስ ሲከፈት ነው። በኃይለስላሴም በደርግም ዘመን የፈለገው ችግር ቢፈጠር በሙሽራ ላይ ሲተኮስ አላየንም። በየትኛውም ዓለም በተለይ ደግሞ በኦሮሞ ባህል ሙሽራ እንዳውም ቆመህ መንገድ ታሳልፋለህ። ይከበራል ሙሽራና አስከሬን። ስለዚህ ይሄ መላው የኢትዮጵያ ህዝብ የተነሳሳበት ነው። እነሱ ሌላውን ብሔር ብሔረሰብ ሊያስወጡ ነው ሲዮ ያሉ ለማስፈራራት፣ ለመከፋፈል የሚሞከረው የድራማ ስራ ሁሉ የቀለለበት ወቅት ነው። የግጭቱ መነሻ ትክክለኛ መነሻ በኦሮሞ ፌዴራልስ ኮንግረስ እምነት ምንድን ነው? እንደምታስታውሰው ግንጪ የሚባል ቦታ እኔ የምመረጥበትና የተወለድኩበትም አካባቢ ነው። ደንዲ ወረዳ የሚባል እዛ በኃይለስላሴም ስላሴም ዘመን በደርግም ዘመን ተከብሮ የኖረ የጭልመው ጫካ የሚባል አለ። እሱን ለኢንቨስተር ኢንቨስተር ሰጠን ብለው ያን የመሰለ የተፈጥሮ ደንና የአካባቢው ህዝብ ተንከባክበው የሚይዘውን ውብ አካባቢ ለግለሰብ በመስጠታቸው፣ አንድ፣ ሁለተኛ የወረዳው የካቢኔ አባላት ህዝቡ የሚጠቀምበትን ስታዲየም ሸንሽኖ ቤት ለመስራት በመከፋፈላቸው፣ በዚህ ነው ግንጪ ላይ ነው የመጀመሪያው ሀ ተብሎ የተነሳ። ከዛ ይህን የአዲስ አበባ እና በፍንፍኔ ዙሪያ የሚገኙ ከተሞችን ወደ አዲስ አበባ በልማት ሰበብ ለማስገባት የታቀደውን እቅድ ኢንኮርፖሬት አደረገ፣ እዛ ውስጥ አገባ፣ አሰፋ፣ መላው ኦሮሚያን አጥለቀለቀ። መንግስት በተለይ አርሲ አካባቢ ስለተነሳው ግጭት ታጣቂዎች ናቸው የሚል ነገር አለ። ህዝብ ሳይሆን ከየት የመጡ ታጣቂዎች እኔ እንጃ። እንደዛ አይነት መረጃ ስለደረሰ መረጃቸው ሁልጊዜ እኔ ስንት አመት እንደሚዋሽ አይገባኝም። በተለይ ደግሞ አንድ አሁን አዲስ የተሾሙ ሚኒስትር ያውም የህግ ምሁር ናቸው። ለምን እንዲህ እንደሚሆኑ በእውነት አይገባኝም። ህዝብ ነው ያመፀባቸው፣ ህዝብ ነው እየተቋቋማቸው ያሉ ታጣቂም ካመፀ ችግር አለባቸው ማለት ነው የአደግ መንግስት በኢህአዴግ መንግስት ላይ የአካባቢው እሱ ያደራጃቸው ታጣቂዎች ካመፁ እንዲያውም እጅግ በጣም የከፋ ችግር አለ ማለት ነው። በጣም አመሰግናለሁ። አቶ ገብሩ ገብረ ማርያም የመድረክ ዋና ጸሐፊና የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዚደንት ለሰጡን አስተያየት።